ጌዲኦ ዞንን በክልል የመደራጀት ጥያቄ የዞኑ ምክር ቤት ትናንት በጠራው አስቸኳይ ጉባኤ በሙሉ ድምፅ አጽድቆ ለደቡብ ክልል ምክር ቤት እንዲተላለፍ መወሰኑን ተከታዩ የዮናታን ዘብዴዎስ ዘገባ ይናገራል። የገዲዮ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ የምስራች ገመደ እንዳሉት የዞኑ ምክር ቤት በአካሄደው አስቸኳይ ጉባኤም የገዲዮ ብሔር በክልል የመደራጀት ጥያቄን በሙሉ ድምፅ አጽድቆ ለክልሉ ምክር ቤት እንዲቀርብ ውሳኔ አስተላልፏል። የገዲዮ ብሔር በራሱ ክልል መንግስት ሆኖ የመደራጀት ጥያቄ ከዛሬ ሁለት መደበኛ ጉባኤ በፊት ጥያቄ ለምክር ቤቱ ቀርቦ ነበር። ይህንን ጥያቄ ምክር ቤቱ ለሚመለከተው ቋሚ ኮሚቴ መርቶ ጉዳዩን በጥናት መልክ ዋና ዋና ጉዳዮቹንና በአስፈላጊነቱም ጭምር እንዲሁም ደግሞ ጥያቄው የሕዝብ እንደሆነም ጭምር ውይይት ተደርጎ እንዲመጣ ለቋሚ ኮሚቴ መርቶ ነበር። ቋሚ ኮሚቴዎችም እነዚህን ጥናት ካካሄዱ በኋላ ለምክር ቤቱ ሳመጡ ምክር ቤቱ ተቀብሎ እነዚህ ጉዳዮች አስፈጻሚ በየደረጃ ባለው ምክር ቤት እያስወሰነ ወደ ዞን ምክር ቤት እንዲያመጣ ነበር አቅጣጫ ያስቀመጠው። ስለዚህ አጠቃላይ ሕዝቡን አወያይተን በዚህ ጉዳይ በትክክልም ሕዝቡ ያመነበት እና የኔ አጀንዳ ማለቱን ካረጋገጠ በኋላ በትናንትና በአሶካይ ጉባኤ በዞን ምክር ቤት ደረጃ እንድጸቅ ጸድቆ ለሚመለከተው ለደቡብ ክልል ምክር ቤት እንዲተላለፍ ውሳኔ ያስተላልፏል ማለት ነው። የገዲኦ ዞን ከደቡብ ክልል ጋር የሚያዋስነው ከሲዳማ ጋር የነበረው ወሰን ሲሆን የሲዳማ የክልል ምስረታ ከተጠናቀቀ በኋላ ዞኑ ከየትኛውም የደቡብ ክልል መዋቅር ጋር መልክዓ ምድራዊ ግንኙነት ስለማይኖረው እንደመነሻ ሀሳብ ቀርቧል ነው የተባለው። የሲዳማ ዞን በክልል የመደራጀት ጥያቄና የተሰጠው ምላሽ ህዝባቸውም ሆነ መንግስታቸውም በቅንነት እንደሚመለከተው ገልጠው የክልል ለክልል ትስስር ስለሚቋረጥ ዞኑ በክልል ለመደራጀት ያቀረበው ጥያቄ በልዩነት እንዲታይም ጠይቋል። በዋናነት የስዳሟን ጥያቄ መንግስት በዚህ መልክ መመለሱን እንደ ጥሩ ጎን ነው የምንወስደው። የህዝብ ጥያቄ መመለስ አለባቸው የሚለውን የእኛም ህዝብም የእኛ ምክር ቤትም ያምናል። ነገር ግን የእነሱ ጥያቄ ስመለስ ምናልባት ክልል ለክልል የነበረን የጂኦግራፊያዊ ትስስር በስዳማ በኩል ብቻ ነው። ሌሎቹ ኦልሞስት በኦሮሚያ መንግስት ክልል ስለሆነ ክልል ለክልል የነበረን ትስስር ይቋረጣል እና በዚህ መነሻ ምናልባት የእኛ ዞን ለራሱ ክልል ሆኖ የመደራጀቱንም ጉዳይ እንደ አንድ እንደ መነሻ ክልል ጥያቄ ለማቅረብ እንደ መነሻ እነዚህ ጉዳዮች አስገዳጅ ሁኔታዎች ያደርጋሉ ብሎ ነው በዋናነት የተነሳው። እነዚህ ጉዳዮች ላይ የገዶ ዞን ጉዳይ በልዩ ሁኔታ እንዲታይ የሚያደርጉ አስገዳጅ ሁኔታዎች ናቸው በሚልም ነው የገዶ ህዝብ ዲሞክራሲያዊ ድርጅት ሊቀመንበር አቶ አለይሳ መንገሻ ድርጅታቸው ጉዳዩን ይከታተል እንደነበር ምክር ቤቱ ያስተላለፈ ውሳኔውም የህዝብ አጀንዳ መሆኑን ተናግሯል። በመሆኑም ህዝቡን ያሳተፈ ውይይትና ሁሉንም አካላትን ያቀፈ ውሳኔ እንዲተላለፍ ያስፈልጋል ነው ያሉትም። የህዝብም አጀንዳ ነበር። የኢትዮጵያ ፖለቲካ አንዱ እና ዋነኛ አጀንዳ ሆኖ በደቡብ የቆየ ጉዳይ ነው። አሁንም ከዚህ ውሳኔ አንጻር ጥያቄው ለደቡብ ክልል ምክር ቤት እንዲተላለፍ መወሰኑን እና ይተላለፋል መባሉን ሰምተናል። ቀጣዩ ሕገ መንግስታዊ እርምጃ ምን መሆን አለበት የሚለውን ይህንን እርምጃ የሚወስደው አካል ከሌሎች ጉዳዩ ከሚያገባቸው አካላት ጋር እየተወያየ ተፈጻሚነቱን እውን እንዲያደርግ እና በሕዝብ ፈቃድ ላይ የተመሰረተ እንዲሆን እንዲያደርግ የኛ ጥሪ ነው። ትናንት በደቡብ ክልል ስልጠ ዞን ወራቤ ከተማ ተገኝተው ከስልጠ ዞን ህዝብ ጋር የተወያዩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በክልል መደራጀትን በተመለከተ ለቀረበላቸው ጥያቄ በብሔር ብሔረሰቦች ቁጥር የሚደራጅ ክልል እንደማይኖር፣ ነገር ግን የህዝብን ፍላጎት መሰረት ያደረገ ራስን በራስ የማስተዳደር መብት እንደሚከበርም ተናግሯል። እርግጠኛ መሆን ባልቻሉት ንግግራቸውም የደቡብ ክልል በትንሹ በአራትና አምስት የክልል መዋቅሮች ሊደራጅ እንደሚችል ጠቁመዋል። ደቡብ ላይ በየቦታ ወረዳ ወረዳ ሲባል እነዛ ጥያቄውን የሚያጫጭሩ ሰዎች ሊሾሙ ይችላል። ኮብራ ሊያገኙ ይችላል። ለህዝብ ግን አይጠቅምም። እመኑኝ አይጠቅምም። መንግስት ላይ ድሪቶ የለጠፍን ብናሰፋው በሌላ ሀብት የሚጠቅም ነገር አይደለም። በእርግጠኛ ትነግራችሁ ደቡብ ላይ ሀምሳ ስድስት ክልል አንፈጥርም። በዚህ እርግጠኛ ነኝ። ግን ሁለት ነው ሶስት ነው አምስት ነው አላውቅም። ተጠንቶ ሲመጣ ለእናንተ የሚጠቅም አንድ መሆናችን መደመራችን የማያበላሽ በጋራ ማደጋችን የማያበላሽ አሁን የታዩ ስተት የሚያርም ከሆነ ደግሞ በጣም ለመቀበል ዝግጁ ነኝ። ውሳኔ ህዝብ አካሄደውም በክልል ለመደራጀት የሚያስችለውን ድምፅ ያገኘውን ስላማን፣ እንዲሁም አሁን በአዲስ መልክ ጥያቄ ያቀረበውን የገዲዮን ዞን ጨምሮ በደቡብ ክልል በክልል ለመደራጀት ጥያቄ ያቀረበው ዞኖች ቁጥር 13 ደርሷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም